በአፋር ብሔራዊ ክልላዊ መስተዳደር በአብአላ ወረዳ የሚኖሩ የትግራይ ተወላጆች ራሳችን በራሳችን ቋንቋ የምንተዳደርበት ልዩ ወረዳ ይፈቀድልን ብለው ጥያቄ ማቅረባቸው ይታወሳል። ቢሆንም መንግስት ላቀረብነው ጥያቄ መልስ አልሰጠንም በሚል ሚያዝያ ስድስት በተካሄደው የአካባቢና የከተማ ምክር ቤቶች ምርጫ እንዳልተሳተፉ ገልጸዋል። በዚህ ምክንያት ደግሞ ከአካባቢው ባለስልጣናት ጫና ደርሶብናል ሲሉ ያቀረቡትን ቅሬታ ትናንት ዘግበናል። የመንግስትን መልስ ለማግኘት ጥረት አድርገን ስናገኝ እንደምንመለስ በገለጽ ነው መሰረት ዘጋቢያችን ግርማ የገብሩ ዛሬ በክልሉ ዞን ሁለት ዋና አስተዳዳሪ የሆኑትን አቶ ማዕር ኢብራሂምን አግኝቶ አነጋግሯል። ተከታዩን ዘገባ ይዟል። አብ ዓላ ያሉት የትግራይ ተወላጆች እያነሱት ያሉትን ጥያቄ መንግስት ተገቢ ምላሽ ስላልሰጠን ምርጫ ላይ አልተሳተፍንም ይላሉ። ምርጫ ላይ ስላልተሳተፍን ደግሞ መብታችን እየተጣሰ ነው። የእህል እርዳታ አትሰጡም ተብለናል ሀያ አንድም የሆነው አባ አባወራዎች ደግሞ ከአካባቢው ለቀው እንዲወጡ ተደርገዋል እያሉ የተለያየ ቅሬታዎችን አቅርበዋል። ይህንን እንዴት ነው የሚመለከቱት? አቶ መዓር ብራሂም፣ ያው እኛ በመሰረቱ የዜጎች ማንም ብሔረሰብ የሆኑ በአፋር ክልል በብዙ አካባቢዎች ይኖራሉ። እንደ ዘግነት ያው የመኖር የመጠቀም መብት በህገ መንግስት ስል ትፈቅደላቸው አበአላ ብቻ አይደለም፣ በራአላ ያሉ ከአርባ ሺህ በላይ የሆኑ ሎጌ ያሉ ዱቤ ያሉ ጠቅላላ ህዝብ እንከተላለን፣ መንግስት ይመራናል። አንደኛ የእነሱ ጥያቄ የመኖር መብታቸው ተፈቅዶላቸዋል። እንደማንኛውም ህዝብ እየኖሩ ነው። እኛ ምንም ጥፋት የለንም፣ ምንም ጥፋት የለንም። እኛ ግን ነገር የሚበድላቸው ነገር የለም። ህግ የማይደግፍ ጥያቄ ከጠየቁ ደግሞ አስፈላጊ መልስ ብንሰጣቸው የማይቀብል ከሆነ ይሄ የእነሱ ችግር ነው። እንግዲህ እነሱ ራሳችን በራሳችን የመረጥናቸው ሰዎች በቋንቋችን መተዳደር አለብን ነው የሚሉት። ይህንንም ጥያቄ ለምንድን ነው ምላሽ የማይሰጣቸው ወሳኝ ማለት ነው። የምከለክል ሰው የለም። የአፋር መንግስት ራሱ አፋር በቋንቋው እንማራለን ወሳኙ እድገት ነው ወሳኙ ልማት ነው ተብሎ ተረግራቸዋል እንጂ የምከለክላቸው ሰው ጠቅላላ የለም። ነገር ግን እነሱ የሚጠይቁት ልዩ ወረዳ ነው ምለው ልዩ ወረዳ አንደኛ የእኛ ስልጣን አይደለም፣ የዞ ስልጣን አይደለም። እንኳን ወረዳ ለመስጠት ቀበሌ ለመስጠት የዞ እና ደግሞ እነሱ በታሪክ የአካባቢ ጂኦግራፊ አለ፣ የጂኦግራፊ ልዩነት ይታወቃል እያንዳንዱ አፋሮች ወደ ሌሎች ክልሎች የሚሆ አፋሮች አሉ። ወደ አፋር ክልል ደግሞ የሚመጡ ዜጎች አሉ። ማንኛውም ብሄር ብሄረሰቦች በከተማ አካባቢ ከአርባ ሺ ከሰላሳ ሺ በላይ የሚኖሩ አካባቢዎች አሉ። እንደነ በርሐሌ እንደነ ኮነባ እንደነ ላዝ አሉ። ሎጊያ ዱብቲ፣ እዚህ አካባቢ ሁሉ አሉ። ለእነዚህ ወረዳ ይፈከራል ማለት ይሄ ትክክል አይደለም። በህገ መንግስትም ደግሞ የተገደደገደ ህግ አይደለም። ነገር ግን በቋንቋ የመማር የመኖር፣ የፈለጉት ምርት የማምረት የፈለጉት ንግድ የማረግ ይሄ ሁሉ በጋራ የምኖሩ ህዝቦች በተለያዩ ወረዳዎች ይገኛሉ ብቻ በበዓል አይደለም እና ይሄ ለማለት ያህል ነው መብታችን ካልተፈቀደልን ምርጫ ላይ አንሳተፍም ብለው አልመረጡም ቢሆንም ግን የአካባቢው የምርጫ ጽህፈት ቤት እነሱ ልክ ምርጫ ላይ እንደተሳተፉ ተደርጎ እንደተቆጠረና ምርጫው ላይም ህፃናት በአካባቢው የማይኖር ሰዎች ድምፅ እንደሰጡ ተደርጎ እንደተቆጠረ ነው እየገለጹ ያሉት ይህንን እንዴት ያዩታል አቶ መዓር አንደኛ የአባላ ወረዳ አስራ አንድ ቀበሌ ናት። ዙሪያው በአስራ አንድ ቀበሌ የተከበበ ነው። ህድሞ የሚባል ያው ትግራይ ክልል ወደ አፋር አካባቢ የመጡ አሉ። የቀበሌ መስተዳደር በእነሱ ተቋቁሟል። በራሳቸው ይመራሉ። ሁለተኛ ደግሞ በማዕከል ከተማ ላይ በካቢኔ በወረዳ ካቢኔ አንድ አባል አላቸው። መብታቸው ይሄ አንድ አባል መኖሩ ራሱ ብዙ ነው። ከአፋር ህዝብ አኳያ፣ የወረዳው ህዝብ አኳያ ሲቆጠር ብዙሀኑ በመቶ ዘጠና ፐርሰንት አፋር በመሆኑ በብዛት እንድኖረው ይችላል። አለበለዚያ ግን እነሱ ያላሳደቡ ደግሞ እነሱን ደምልኩ አይደለም ቁጥራቸው እምቢ ያሉ አሉ። እንኳን እምቢ ማለት ቀርቶ ሌላ ፍላጎታቸው ሌላ ድርጅትም ማቋቋም ይችላሉ። በእርሳቸው ወይ አንፈልግም ካሉ ሌላም ካሉ ግን ብዙሀን የአፋር ህዝብ የትግራይ ህዝብም ባለበት የነሱ አመለካከት የሌላቸው የመረጡ ካቢኔ ነው ተመርተዋል። ምርጫው በሰላም ተካሂደዋል። ህዝቡ ተሳትፎበታል

ግን በእነሱ ፍላጎት ይሄ ቃል ተደረገልን ህግ በማይሰጥ ነው። ይሄ ቃል ተደረገልን እኛ ምርጫ አንሳተፍም ሲሉ እኛ ደግሞ ከህግ ውጭም ሊናድላቸው አንችልም። አሁን ምርጫ ላይ ስላልተሳተፋችሁ የእህል እርዳታ አይሰጣችሁም። እነዛ ይሄ ራሴ እንደ ዞን አስተዳዳሪ ምንም አላልፋችሁም የወረዳ አስተዳዳሪም አሁን ግን ሄዳለ በዚህ አይነት የተነገራቸው የለም። እኛ በቃ በአንድ ህብረተሰብ ይሄ አመጣት ማንም ሰው ያውቃል። ሮቤት ያለው የትግራይ መንግስት ና ህዝብ ያውቃሉ። ማንም ያውቃል። በምንም አይነት ለስራ ጉዳይ ነው የመጡት። ብዙ ጊዜ ከአፋር የሚያ ያላቸው ሰዎች ሊኖሩ ይችላሉ። በቅርብ ጊዜ የመጡ ሰዎች ሊኖሩ ይችላሉ። ይህም ደግሞ በበዓላ ብቻ አይደለም፣ በአፋር ወረዳዎች ሁሉ ይገኛሉ። አሁን በራህሌ እራሱ ከአርባ ሺህ በላይ አሉ፣ ከሎጊያ እንደዚያ፣ ሌሎች አካባቢ እንደዚያ። አሁን ወደ መጡበት ወረዳ ይሄ በጣም አስቸጋሪ ነው። አንነበርም ከዚያ ህዝብና መንግስት አንነበርም ካሉ ደግሞ ይሄ በጣም አስቸጋሪ ነው። ስለዚህ ይሄ ነገር እኛ የምንጀምረው አይነት እድሜም አይኖረውም። እኛ ዝም ብለን የሳምንት አፈና ሊሆን ይችላል በአስተሳሰብ ዝም ብሎ ሰው ደፍረን ፍላጎቱ የመጫን ጉዳይ ህግ መንግስት የምንቀጥል ከሆነ ነገር ግን እኛ ጠቅላላ በመንግስት የሚደገፍ በህዝብ የሚደገፍ በዲሞክራሲ ሀይሎች የሚደገፍ ትክክለኛና ስርአታዊ ፍትሀዊ የሆነ አቅጣጫ ነው የምንሰጣቸው። ያንን ካልተቀበሉ ያግን ምንም ማድረግ አንችልም። ስለዚህ አሁን ያልኩት ምርጫ ላይ ካልተሳተፋችሁ የእህል እርዳታ አይሰጣችሁም፣ ትጥቃችሁም ትቀማላችሁ የተባለው እውነት አይደለም ነው የሚሉን። ይብዙ አስተራዳሪ በኩል እንደዛ ተብሎ ተነግረዋል የሚል ካለ አንድ ሰው ከተገኘ አንድ ዘት እኔ መልስ ይሰጥበታለሁ። ስለ እርዳታ አልተናገሩ፣ ስለ እዚህ ሀገር ትለቃላችሁ አልተናገሩ፣ እንዲያውም አልንም። ማሳመን ማስረዳት የእኔ ስራ ነው። እስከተቻለ መጠን እነሱም ማስረዳት ህዝባችን ስለሆነ ይሄ ነው እኔ አመለካከታቸው ይዞ በቃ ትክክለኛ አመለካከት ላይ እንድመለሱ በእነሱ ላይ ድረስ ላድርግና መታገል ግዴታ ነው። አልበለዚያ ግን አገር ትለካላችሁ፣ ረታ አይሰጣችሁ፣ እንትን ትፈታላችሁ፣ ይህ ምናምን እየተናገርኩት አቅም ሰው አይገኝም። ምርጫ ላይ ስላልተሳተፋችሁ የቀበሌ የመኖሪያ ፈቃድ መታወቂያ አይሰጣቸውም ስለተባልን መታወቂያ ስለሌለን ደግሞ ባንክ ሄደን ገንዘብ መቀበል አልቻልንም ይላሉ ሀያ አንድ አባወራዎች ናቸው እንግዲህ ከአካባቢው የስንብት ጽሁፍ የተሰጣቸው ከቀበሌ ወደ ወረዳም ሄደው እንደጠየቁ ይናገራሉ እና ይህ እውነት አይደለም የማልቆ ጉዳይ የለኝም እኔ እራሴ ዞን አስተዳዳሪ እንደሆነ እውነት እኔ የማልቆ ጉዳይ የለኝም